ኦሪት ዘኍልቍ ምዕራፍ አስራ አንድ ሕዝቡም ክፉ ሆነው በእግዚአብሔር ላይ አጒረመረሙ። እግዚአብሔርም ሰምቶ ተቈጣ። የእግዚአብሔርም እሳት በመካከላቸው ነደደች፣ የሰፈሩንም ዳር በላች። ሕዝቡም ወደ ሙሴ ጮኹ። ሙሴም ወደ እግዚአብሔር ጸለየ፣ እሳቲቱም ጠፋች። የእግዚአብሔርም እሳት በመካከላቸው ስለ ነደደች የዚያን ስፍራ ስም ተቤራ ብሎ ጠራው። በመካከላቸውም የነበሩ ልዩ ልዩ ሕዝብ እጅግ ጎመጁ። የእስራኤል ልጆች ደግሞ ያለቅሱ ነበር፤ የምንበላውን ሥጋ ማን ይሰጠናል? በግብፅ ያለ ዋጋ እንበላው የነበረውን ዓሣ፣ ዱባውንም፣ በጢሁንም፣ ኩራቱንም፣ ቀዩንም ሽንኩርት፣ ነጩንም ሽንኩርት እናስባለን። አሁን ግን ሰውነታችን ደረቀች፣ ዐይናችንም ከዚህ መና በቀር ምንም አታይም አሉ። መናውም እንደ ድንብላል ዘር ነበር። መልኩም ሙጫ ይመስል ነበር። ሕዝቡም እየዞሩ ይለቅሙ ነበር፣ በወፍጮ የሚፈጩት ወይም በሙቀጫ የሚወቅጡት በምንቸትም ይቀቅሉት ነበር፣ እንጐቻም ያደርጉት ነበር። ጣዕሙም በዘይት እንደ ተለወሰ እንጎቻ ነበር። ሌሊትም ጠል በሰፈሩ ላይ በወረደ ጊዜ መናው በላዩ ይወርድ ነበር። ሙሴም ሕዝቡ በወገኖቻቸው ሰው ሁሉ በድንኳኑ ደጃፍ ሲያለቅሱ ሰማ። የእግዚአብሔርም ቍጣ እጅግ ነደደ፣ ሙሴም ተቈጣ። ሙሴም እግዚአብሔርን አለው፣ ለምን በባሪያህ ላይ ክፉ አደረግህ? ለምንስ በፊትህ ሞገስ አላገኘሁም? ለምንስ የዚህን ሕዝብ ሁሉ ሸክም በእኔ ላይ አደረግህ? አንተ ለአባቶቻቸው ወደ ማልህላቸው ምድር አደርሳቸው ዘንድ ሞግዚት የሚጠባውን ልጅ እንድታቅፍ። በበብትህ እቀፋቸው የምትለኝ? በውኑ ይህን ሕዝብ ሁሉ እኔ ጸነስሁትን ወለድሁትንስ? በፊቴ ያለቅሳሉና የምንበላውን ሥጋ ስጠን ይላሉና ለዚህ ሕዝብ ሁሉ የምሰጠው ሥጋ ከወዴት እወስዳለሁ? እጅግ ከብዶኛልና ይህን ሁሉ ሕዝብ ልሸከም አልችልም። እንዲህስ ከምታደርግብኝ በፊትህ ሞገስ አግኝቼ እንደሆነ በእኔ ላይ የሚሆነውን መከራ እንዳላይ እባክህ ፈጽሞ ግደለኝ። እግዚአብሔርም ሙሴን አለው፣ ከእስራኤል ሽማግሌዎች በሕዝቡ ላይ ሽማግሌዎችና አለቆች ይሆኑ ዘንድ የምታውቃቸውን ሰባ ሰዎች ሰብስብልኝ፣ ወደ መገናኛውም ድንኳን አምጣቸው፣ በዚያም ከአንተ ጋር አቁማቸው። እኔም እወርዳለሁ፣ በዚያም እነጋገራለሁ። በአንተ ካለውም መንፈስ ወስጄ በእነርሱ ላይ አደርገዋለሁ። አንተም ብቻ እንዳትሸከም የሕዝቡን ሸክም ከአንተ ጋር ይሸከማሉ። ሕዝቡንም በላቸው የምንበላውን ሥጋ ማን ይሰጠናል? በግብፅ ደኅና ነበረልን እያላችሁ ያለቀሳችሁት ወደ እግዚአብሔር ጆሮ ደርሶአልና ለነገ ተቀደሱ፣ ሥጋንም ትበላላችሁ። እግዚአብሔርም ሥጋን ይሰጣችኋል፣ ትበሉማላችሁ አንድ ቀን ወይም ሁለት ቀን ወይም አምስት ቀን ወይም አሥር ቀን ወይም ሃያ ቀን አትበሉም፣ ነገር ግን በመካከላችሁ ያለውን እግዚአብሔርን ንቃችኋልና በፊቱም ለምን ከግብፅ ወጣን ብላችሁ አልቅሳችኋልና በአፍንጫችሁ እስኪወጣ እስኪሰለቻችሁም ድረስ ወር ሙሉ ትበላላችሁ። ሙሴም እኔ በመካከላቸው ያለሁ ሕዝብ ስድስት መቶ ሺህ እግረኛ ናቸው። አንተም ወር ሙሉ የሚበሉትን ሥጋ እኔ እሰጣቸዋለሁ አለህ። እነርሱን የሚያጠግብ የበሬና የበግ መንጋ ይታረድን ወይስ የባሕር ዓሣ ሁሉ ያጠግባቸው ዘንድ ይሰብሰብላቸውን አለ። እግዚአብሔርም ሙሴን በውኑ የእግዚአብሔር እጅ አጭር ሆነ? አሁን ቃሌ ይፈጸም ወይስ አይፈጸም እንደሆነ አንተ ታያለህ አለው። ሙሴም ወጣ። የእግዚአብሔርንም ቃሎች ለሕዝቡ ነገረ ከሕዝቡ ሽማግሌዎችም ሰባውን ሰዎች ሰብስቦ በድንኳኑ ዙሪያ አቆማቸው። እግዚአብሔርም በደመናው ወረደ ተናገረውም፤ በእርሱም ላይ ከነበረው መንፈስ ወስዶ በሰባው ሽማግሌዎች ላይ አደረገ። መንፈሱን በላያቸው ባደረ ጊዜ ትንቢት ተናገሩ። ከዚያ በኋላ ግን አልተናገሩም። ከእነርሱም ሁለት ሰዎች በሰፈር ቀርተው ነበር። የአንዱም ስም ኤልዳድ የሁለተኛውም ሞዳድ ነበር። መንፈስም ወረደባቸው እነርሱም ከተጻፉት ጋር ነበሩ፣ ወደ ድንኳኑ ግን አልወጡም ነበር። በሰፈሩም ውስጥ ሳሉ ትንቢት ተናገሩ። አንድ ጎበዝ ሰው እየሮጠ መጥቶ ኤልዳድና ሞዳድ በሰፈር ትንቢት ይናገራሉ ብሎ ለሙሴ ነገረው። ከልጅነቱ ጀምሮ የሙሴ አገልጋይ የነበረው የነዌ ልጅ ኢያሱ ጌታዬ ሙሴ ሆይ ከልክላቸው አለው። ሙሴም የእግዚአብሔር ሕዝብ ሁሉ ነቢያት ቢሆኑ እግዚአብሔርም በእነርሱ ላይ መንፈሱን ቢያወርድ አንተ ስለ እኔ ትቀናለህን? አለው። ሙሴም ከእስራኤል ሽማግሌዎች ጋር ወደ ሰፈር ተመለሰ። ነፋስም ከእግዚአብሔር ዘንድ ወጣ ከባሕርም ድርጭቶችን አመጣ። የአንድ ቀንም መንገድ ያህል በዚህ የአንድ ቀንም መንገድ ያህል በዚያ በሰፈሩ ላይ በተናቸው። በዚያም በሰፈሩ ዙሪያ ከፍታው ከምድር ወደ ላይ ሁለት ክንድ ነበር። በዚያም ቀን ሁሉ በሌሊትም ሁሉ በነጋውም ሁሉ ሕዝቡ ተነሥተው ድርጭቶችን ሰበሰቡ። ከሁሉ ጥቂት የሰበሰበ ዐሥር የቆሮስ መስፈሪያ የሚያህል ሰበሰበ። በሰፈሩም ዙሪያ ሁሉ አሰጡት። ሥጋውም ገና በጥርሳቸው መካከል ሳለ ሳያኝኩትም የእግዚአብሔር ቍጣ በሕዝቡ ላይ ነደደ። እግዚአብሔርም ሕዝቡን በታላቅ መቅሰፍት እጅግ መታ። የጎመጁ ሕዝብ በዚያ ተቀብረዋልና የዚያም ስፍራ ስም የምኞት መቃብር ተብሎ ተጠራ። ሕዝቡም ከምኞት መቃብር ወደ ሐጼሮት ተጓዙ፣ በሐጼሮትም ተቀመጡ።